ትኩረት፣ በአፍሪካ ልማትን ማራመድ በምትፈልገው በአፍሪቃ በአሁኑ ጊዜ የትምህርቱ ስርዓት እንደሚፈለገው አለመዳበሩን ጠበብት ይናገራሉ። በደቡብ አፍሪቃ ከዘጠኝ ግዛቶች መካከል በአራቱ ከ213,000 የሚበልጡ ተማሪዎች የሁለተኛ ደረጃ ትምህርት ማጠናቀቂያውን ፈተና አያልፉም። ይሄው ከጠቅላላ የደቡብ አፍሪቃ ተማሪዎች መካከል 25 ከመቶ የሁለተኛ ደረጃ ትምህርት ማጠናቀቂያ ፈተናን የሚወድቁበት እውነታ እንደ ብሔራዊ ችግር የሚታይ እጅግ አሳሳቢ ክስተት መሆኑን የሀገሪቱ የትምህርት ሚኒስትር አንዢ ሞትሼካ ከጥቂት ጊዜ በፊት ለአንድ የሀገራቸው ጋዜጣ አስታውቀዋል። በደቡብ አፍሪቃ የሽተልንቦሽ ዩኒቨርሲቲ የትምህርት ሂደት ተመራማሪ ሰርቫስ ፋንደርበርግ በጠቀሱት አስደንጋጭ መዘርዝር መሰረት እንደ ጎርጎሪዮሳውያኑ የዘመን ቀመር በ2002 ዓ ም ትምህርት ቤት ከገቡት 1.2 ሚሊዮን ደቡብ አፍሪቃውያን ህጻናት መካከል ግማሽ የማይሞሉት ነበሩ ትምህርታቸውን ያጠናቀቁት። ለትምህርቱ ስርዓት መዳከም ደቡብ አፍሪቃ አንዷ ምሳሌ ብትሆንም ብዙ ልጆች ትምህርት ቤት የማይሄዱባቸው አፍሪካውያት ሀገራት ጥቂት የሚባሉ አይደሉም። የተባበሩት መንግስታት የትምህርት የሳይንስና የባህል ድርጅት በምህፃሩ ዩኔስኮ ያወጣው መዘርዝር እንደሚያሳየው ናይጄሪያና ኮትዲቮር ውስጥ እድሜያቸው ለትምህርት ከደረሱት ህጻናት መካከል ትምህርት ቤት የመሄድ እድል ያላገኙት 80 ከመቶ ናቸው። እርግጥ በአፍሪቃ ትምህርት ለመከታተል የሚመዘገበው ተማሪ ቁጥር በየጊዜው ከፍ እያለ መሄዱን መዘርዝሩ አረጋግጧል። ይሁንና እንደ ጎርጎርዮሳውያኑ የዘመን ቀመር በ2012 ዓ ም ትምህርት ቤት መግባት ከነበረባቸው ሕፃናት መካከል ቢያንስ 30 ሚሊዮኑ ይህን ዕድል ሳያገኙ ቀርተዋል። በአፍሪቃ ለትምህርቱ ዘርፍ የተሰጠው ትኩረት ከፍተኛ ቢሆንም ዘርፉ እንደሚገባው አለማደጉን ነው ዶይተ ቬለ ያነጋገራቸው የበርሊን የሥነ ሕዝብና ልማት ተቋም ዋና ስራ አስኪያጅ ጀርመናዊው ራይነር ክሊንግሆልስ ያስታወቁት። ካለፉት አስርተ ዓመታት ወዲህ በአፍሪቃ በተለይም በአንዳንድ ሀገራት የትምህርቱን ዘርፍ ለማሻሻል ብዙ ገንዘብ ተመድቧል። ይሁንና ይህ ለአጭር ጊዜ እንጂ በቀጣይነት አልተሰራበትም። በዚህም የተነሳ አፍሪቃ አሁንም በዓለም በትምህርቱ ዘርፍ በሚገባ ያልሰለጠነና ወደ ኋላ እንደቀረ ይገኛል። ይህም አህጉሩ ይህንን ሁኔታ ለማሻሻል ብዙ መስራት እንዳለበት ያሳያል። ምክንያቱም እጅግ እየተቀራረበ በመጣ ዓለም ውስጥ ተፎካካሪ መሆን ከተፈለገ ሰዎች ከጊዜ ዜው ጋር የሚስማማና አስፈላጊ የሚባል ችሎታ ሊኖራቸው ይገባል። በብዙ አፍሪቃውያት ሀገራት ማንበብና መጻፍ የማይችሉ ለአካለ መጠን የደረሱ ሰዎች ወይም ሕፃናት ቁጥር እጅግ ከፍተኛ ነው። ትምህርት ቤት የሚሄዱትም ቢሆን የትምህርቱ ጥራት ዝቅተኛ በመሆኑ ጥሩ ትምህርት ስለማያገኙ በሌሎች ሀገራት ካሉት እኩያዎቻቸው ጋር መፎካከር የሚያስችላቸው በቂ እውቀት የላቸውም። እንደ ራይነር ክሊንግሆልስ አስተያየት በብዙዎቹ አፍሪካውያን ሀገራት የሚሰራበት የትምህርቱ ስርዓት በተለያዩ ምክንያቶች ለ21ኛው ምዕተ ዓመት እንደሚመጥን ሆኖ አልቀረበም። ደካማ መምህራን፣ በሚገባ ያልተዘጋጀ የትምህርት ስርዓት፣ አስፈላጊው መሰረተ ልማት ማለትም የትምህርት ክፍሎች መጓደላቸው በአንድ በኩል ሂደቱን ሲያስደናቅፍ ይታያል። ከዚህም ሌላ የአስተማማሩ ዘዴ ተማሪዎች ከመምህራን ጋር በቅርብ ሀሳብ እንዲለዋወጡ፣ ጥያቄያቸውን እንዲያቀርቡ የሚያደፋፍር አይደለም። በአጠቃላይ የትምህርቱ ስርዓት ተማሪዎችን በአሁኑ ጊዜ ምርታማ ለመሆን ለሚያ የሚፈልገው የትምህርት አይነት ዝግጁ አያደርጋቸውም። በዚህም የተነሳ በአንዳንድ የአፍሪቃ ሀገራት የሚገኙ ህጻናት በኢንዱስትሪ በበለጸጉት ሀገራት ያሉት እኩዮቻቸው በሁለት ዓመት የሚያገኙትን እውቀት ለማግኘት ከአራት እስከ አምስት ዓመት እንደሚያስፈልጋቸው ጀርመናዊው የበርሊን የሥነ ሕዝብና ልማት ተቋም ዋና ስራ አስኪያጅ ራይነር ክሊንግሆልስ ገልጸዋል። በዋሽንግተን የሚገኘው የብሔራዊ ዴሞክራሲያዊ ተቋም ባልደረባ ክሪስቶፈር ፎሙኒዮም እንዳስታወቁት የትምህርት እጦት አፍሪካውያኑን ህጻናት ለከፋ አደጋ ያጋልጣቸዋል። በአፍሪቃ ውዝግብ የሚካሄድባቸውን አካባቢዎች ስንመለከት ለውጊያ ተግባር የሚመለመሉት ህጻናትና ወጣቶች ሲሆኑ በተለይ ግን ትምህርት የሌላቸውና በታጠቁ ቡድኖች ውስጥ ተቀጥሮ መስራቱን ኑሯቸውን ለመምራት እንደሚያስችላቸው አንድ አማራጭ አድርገው የሚመለከቱ ናቸው። በሰሜን ናይጄሪያ የሚንቀሳቀሰውን ጽንፈኛውን ቡድን ቦኮ ሃራም በምሳሌነት የሚጠቅሱት ክርስቶፈር ፎሙኒዮ በዚሁ አካባቢ መሰረታዊ የሚባል የትምህርት እድል የሌላቸውና ትምህርት ቤት መሄድ ያልቻሉ ብዙ ወጣቶች በህብረተሰቡ ውስጥ ተዋህደው መኖር ሲያዳግታቸው ይታያሉ። በዚህም የተነሳ አዘውትረው ለአክራሪ ቡድኖች የውጊያ ምልመላ ተግባር እንደሚጋለጡ ፎሞኒዮ አክለው አስረድተዋል። ስለ አፍሪቃ የትምህርት ስርዓት ምርምር ያደረጉ አንዳንድ ምሁራን እንደሚሉት ለትምህርቱ ስርዓት ደካማነት የቅኝ አገዛዝ ስርዓት የተጫወተው ሚና ከፍተኛ ነው። ቅኝ ገዢዎች በዚያን ጊዜ አፍሪቃውያን በትምህርት እንዳይጎለብቱ በሚል ትምህርት ቤቶችን አልሰሩም። አፍሪቃውያቱ ሀገራት ነፃነታቸውን ካገኙ በኋላ የተቋቋሙት መንግስታትም አዘውትረው በአህጉሩ በተነሱ ውዝግቦች በመጠመዳቸው ለትምህርቱ ዘርፍ እንደሚገባው አስፈላጊውን በጀት ሳይመድቡ የቀሩበት አሰራራቸው አሁን የሚታየውን ሁኔታ ሊፈጥር ችሏል። ዓለም አቀፉ የገንዘብ መርህ ድርጅት በምህፃሩ አይኤምኤፍም ያቀረበው ጥጥሩ የቁጠባ መርሃ ግብር በአህጉሩ የትምህርቱ ስርዓት መሻሻል የሚችልበትን አሰራር ችላ እንዲባል አድርጓል። ይሁንና በደቡብ አፍሪቃ የሽቴልንቦሽ ዩኒቨርሲቲ የትምህርት ስርዓት ሂደት ተመራማሪ ሰርቫስ ቫን ደር በርግ እንዳመለከቱት ችግሩ የገንዘብ እጥረት ብቻ አይደለም። ብዙ የአፍሪቃ መንግስታት አንዳንዴም ጥቂት የማይባሉ ለጋሽ ሀገራት እንዲሁም ዓለም አቀፉ ማህበረሰብ የመጀመሪያ ደረጃ ትምህርታቸውን የሚከታተሉትን ህጻናት ቁጥር ለማሳደግ ከፍተኛ ጥረት በማድረግ ላይ ናቸው። ሆኖም ለልጆቹ ለሚቀርበው ትምህርት ጥራትም ሆነ ለአስተማማሩ ዘዴ አስፈላጊውን ትኩረት አልሰጡም እና ብዙ ህጻናት ትምህርት ቤት መግባታቸው ብቻ ማለትም ተገቢውን ትምህርት የማያገኙ በድርጊት ጥረቱን መና በማስቀረት ትምህርት ለህፃናቱና ለህብረተሰብ ሊያበረክተው የሚገባውን ድርሻ እንዳያበረክት ያደርጋል። ይህንን ለማስተካከል የመምህራን ስልጠናን ማሻሻልና ለትምህርት አስፈላጊ የሆነውን ሁሉ ማቅረብ የግድ ይሆናል። በብዙ አፍሪካውያት ሀገራት የሚሰራበትንና አሁንም የቅኝ ጊዜ ዘመን አሻራ የሚታይበትን የትምህርት ስርዓት መቀየርም አስፈላጊ ነው። በአፍሪካ በአጠቃላይ የትምህርቱ ዘርፍ ማለትም ስርዓቱና አቀራረቡ እንደገና ሊከለስ እንደሚገባ የጠቆሙት በዋሽንግተን የሚገኘው የብሔራዊ ዴሞክራሲያዊ ተቋም ባልደረባ ክሪስቶፈር ፎሞኒዮ በአሁኑ ጊዜ ብዙ አፍሪካውያን ተማሪዎችን በማህበራዊ ሳይንስ ማስመረቅ ጥሩ ነገር መሆኑን ቢያመለክቱም በአጠቃላይ አፍሪካ በ21ኛው ምዕተ ዓመት ከሌሎች ሀገራት ጋር ተፎካካሪ መሆን ትችል ዘንድ በተፈጥሮ ሳይንሱ ዘርፍ በቂ ምሁራንን በማውጣት ላይ መሆን አለመሆኗን ልታጤንበት እንደሚገባ አሳስበዋል።